በየ አራት ዓመቱ ለሚካሄደው የተባበሩት መንግሥታት ድርጅት የሰብአዊ መብቶች ምክር ቤት የኢትዮጵያን የመብቶች አያያዝ ሁኔታ ለመገምገም የሚያስችል ሰነድ ቀርቧል። ሰነዱን ያቀረቡት ሲቪክስ፣ አርቲክል 19፣ ሲፒጄ፣ ዲፌንድ ዘ ዲፌንደርስ፣ ፔን ኢንተርናሽናል፣ አክሰስ ናው፣ ኢመድህ እየተባሉ የሚጠሩትን የሚጨምሩ ዘጠኝ ዓለም አቀፍና የሀገር ውስጥ የሰብአዊ መብቶች ተሟጋች ድርጅቶች ናቸው። ከመካከላቸው አንዱ የሆነውን ስብስብ ለሰብአዊ መብቶች በኢትዮጵያ የሚባለውን ድርጅት ዳይሬክተር አቶ ያሬድ ሀይል ማርያምን ጽዮን ግርማ አነጋግራለች። በየአራት አመቱ በሚካሄደው የተባበሩት መንግስታት የሰብአዊ መብት ምክር ቤት መድረክ ላይ ኢትዮጵያ ለሶስተኛ ጊዜ ተሳታፊ ሆና ትቀርባለች። በዚህ ጉባኤ ላይ ውይይት የሚደረገው ከአንድ መቶ ዘጠና ሰባት በላይ የዓለም ሀገሮች መካከል እንደሆነ ከዚህ ቀደም የነበሩት ውይይቶች ያሳያሉ። አገራቱ የሰብአዊ መብት አያያዛቸውን በሚመለከት ሪፖርት የሚያቀርቡበት እንዲሁም የሚቀርብባቸውን ወቀሳና ትችት አዳምጠው የሚያሻሽሉትን አሻሽላለሁ የሚሉበት፣ ያልተስማሙትን ደግሞ ምክንያታቸውን ገልጸው አለመስማማታቸውን የሚያስረዱበት ስብሰባ ነው። አገራቱ እንዲያሻሽሉ የሚነገራቸውን ምክረ ሀሳብ የሚቀርበው በሰብአዊ መብቶች ዙሪያ የሚሰሩ ድርጅቶች አጠናቅረው በሚያቀርቡት ሪፖርት መሰረት ነው። ከዚያም እንግዲህ ከአራት ዓመት በኋላ ተመልሰው ሲመጡ አሻሽለው እንደሆነም ወይም ደግሞ የባሰ ሁኔታ ተፈጥሮ እንደሆነ ይተያያሉ፣ ይገማገሙበታል እና ከአራት ዓመት በኋላ ዘንድሮ ለሚደረገው ሪፖርት ዘጠኝ የሚሆኑ ድርጅቶች ኢትዮጵያን በተመለከተ ሰነድ አደራጅተው አቅርበዋል። ከነዚህም ውስጥ አንዱ መቀመጫውን ብራስልስ ያደረገ ስብስብ ለሰብአዊ መብቶች በኢትዮጵያ የተሰኘ ድርጅት ይገኝበታል ና ዳይሬክተሩ አቶ ያሬድ ኃይለማርያም ስለቀረበው የሰነድ ይዘት ና ተያያዥ ጉዳዮች ነው ላነጋግሮት በስልክ መስመር ላይ የሚገኙት። እስቲ በመጀመሪያ አቶ ያሬድ፣ ሰነዱን ያዘጋጁት ድርጅቶች ማንነት ለአድማጮቻችን አጠር አድርገው ስማቸውን ያስረዱልን ሲሉ እኔ የምወክለው ስብስብ ለሰብአዊ መብቶች በኢትዮጵያን ጨምሮ ዓለም አቀፍ ድርጅቶች አሉ። በአፍሪካ ደረጃ የሚሰራው ድርጅቶች አሉ። ከሀገር ውስጥ አንድ ድርጅት አለ እና ሲቪከስ የሚባለው ድርጅት አለ። በመግለጽ ነፃነት እና በመደራጀት መብቶች ላይ አተኩሮ የሚሰራ ድርጅት ነው። ሲፒጄ ታወቀ ድርጅት ነው። ብዙ ጊዜ በኢትዮጵያ ጉዳይ ስሙ ይጠራል። ሀሳብን በመግለጽ በጋዜጠኞች መብት ዙሪያ የሚንቀሳቀስ ድርጅት ነው። ዲፌንድ ዲፌንደርስ የሚባል ይሄ አፍ አፍሪካ ተቀማጭ የሆነ በምስራቅ አፍሪካ ያሉ ሀገሮችን የሚሸፍን የሰብአዊ መብት ተሟጋቾችን መብት የሚጠብቅ ነው። ሌላው ፔን ኢንተርናሽናል እንደዚሁ ሀሳብን በመግለጽ ነጻነት ላይ የሚሰራ ድርጅት ነው። አክሰስ ናው የሚባል ኢንተርናሽናል ድርጅት እሱ ደግሞ በዚህ በኤሌክትሮኒክ ኢንተርኔት ላይ የሚቃጡ አደጋዎችን ለመከላከል ሰብአዊ መብት ድርጅቶችን ድጋፍ የሚያደርግ ድርጅት ነው። ሌላው እንደዚሁ አርቲክል አስራ ዘጠኝ ተብሎ የሚጠራው ድርጅት በዚሁ ሀሳብን በመግለጽ ነጻነት ላይ የሚሰራ ነው። ከኢትዮጵያ ደግሞ በቅርቡ የተቋቋመው አምስት ወይም አራት ድርጅቶች መብረት ያቋቋሙት የኢትዮጵያ የሰብአዊ መብት በሰብአዊ መብት ላይ የሚሰሩ ድርጅቶች በአማርኛው የኢመድህ የሚባል የድርጅቶች ማህበር የኢትዮጵያ ሰብአዊ መብቶች ጉባኤ የቀድሞ ይሰመጉን ጨምሮ ሌሎች አዳዲስ አንዳንድ ድርጅቶች ያሉበት የዛ ጥምረት ሆነን በጋራ ነው ይሄንን ሪፖርት ያቀረብ ነው። በጣም አመሰግናለሁ። እንግዲህ እንደ ጠቀሱት የሚታወቁ በሰብአዊ መብት ላይ የሚሰሩ ድርጅቶች በዛ ያሉበት ስብስብ ነው። አቶ ያሬድ በዚህ በተባበሩት መንግስታት የሰብአዊ መብት ምክር ቤት ጉባኤ ላይ ኢትዮጵያ ለሶስተኛ ጊዜ ነው የምትቀርበው። ሁለት ጊዜ በቀረበች ጊዜ በሰብአዊ መብት ጉዳይ አያያዞች ላይ ጠንከር ያሉ ትችቶች ተሰንዝረውባት ነበር። የተወሰኑትን ተቀብላ፣ የተወሰኑትን ደግሞ ሳትቀበል እንዲያውም የማስታውሰው በ2010 ላይ ስትሳተፍ ሰብአዊ መብት ጉዳዮችን በሚመለከት 159 ጉዳዮች እንድታሻሽል ተነግሯት፣ ዘጠኙን ተቀብላ ሌላውን ግን ሳትቀበል እንደቀረች ሲዘገብ ቆይቷል እና አሁን እንግዲህ ይሄ ከነ እዚህ በኋላ ለሶስተኛ ጊዜ የምታቀርቡት ነውና፣ በማሻሻል ደረጃ አሻሽላለች ብላችሁ የገመገማችሁት የሰብአዊ መብት ሁኔታ አለ በዚህ ሰነድ ላይ? አዎ ኢትዮጵያ በሁለተኛው የግምገማ ጊዜ ወደ መቶ ሰላሳ ሶስት የሚሆኑ አስተያየቶች እና ምክር አዘል ማሳሰቢያዎች ተሰጥቷታል። እኛ ያተኮርነው በተወሰኑት በፖለቲካ እና በሲቪክ መብቶች ላይ ስለሆነ በአርባ ዘጠኙ ላይ ነው ትኩረት አድርገን የሰራነው። አብዛኛው ከዚህ ከኢኮኖሚ ከማህበራዊ ከባህል መብቶች ጋር በተያያዙ የቀረቡባትን አብዛኛዎቹን አስተያየቶች የመቀበል አዝማሚያ አለ በእነዚህኛዎቹ ላይ የተወሰኑ ለውጦች አይተናል። የፖለቲካ እስረኞች እንዲለቀቁ ተደጋግሞ የቀረበው ጥያቄ አሁን በቅርቡ በሀገሪቷ በታየው የፖለቲካ ለውጥ ምክንያት መልስ አግኝቷል። አብዛኛዎቹ የፖለቲካ እስረኞች ተፈተዋል። ሁለተኛ የፖለቲካ ምህዳሩ በተወሰነ ደረጃ ክፍት እንዲሆን እድል ተፈጥሯል። የመንግስት ባለፉት አመታት የጸረ ሽብር ህጉን መጠቀሚያ በማድረግ የሀሳብን የማግለ የመግለጽን ነጻነት ያፍን ነበር። ጋዜጠኞች በዛ ህግ ይከሰሱ ይታሰሩ ነበር። የፖለቲካ ፓርቲ አመራሮች ተመሳሳይ ችግር ይገጥማቸው ነበር። ያ እንዲቆም የቀረበው ጥሪ በተወሰነ ደረጃ ህጉ ገና ባይሻሻልም ግን በዛ ህግ ምክንያት የታሰሩ ጋዜጠኞች፣ የተከሰሱ ጋዜጠኞች፣ የፖለቲካ አመራሮች ተፈተው እንደውም ሽብርተኛ የተባሉ ድርጅቶች ሁሉ ያ የተለጠፈባቸው ስም ሁሉ እንዲነሳ ተደርጓል እና እነዚህ እነዚህ ነገሮች እንደ በጎ መሻሻል አድርገን ገልጸነዋል። ሌላው ደጋግሞ ይቀርብ የነበረው ጥያቄ የጸረ ሽብር ህጉ፣ የበጎ አድራጎት ድርጅቶችን የሚመለከተው የማህበራት ህግ የሚዲያ ህጉ ጭምር እንዲሻሻሉ እንዲለወጡ ድጋሚ ማሳሰቢያ ሲቀርብ ባለፉት ግምገማዎች ኢትዮጵያ አልቀበልም ትል ነበረ። አሁን በለውጡ ዶክተር አብይ ጠቅላይ ሚኒስትሩ በአደባባይ ወጥተው እነዚህ ህጎች እንዲሻሻሉ እንጥራለን ብለዋል። ይሄንን ህግ ሊገመግም የሚችል አንድ ኤጀንሲ ማቋቁመው ስራ እየተሰራ ነው። ይሄ እንደ በጎ ጅምር ነው ብለን ይሄንንም ጠቁመናል። እንዳሉት ቀደም ብለው እንደጠቀሱት የተሻሻሉ ያላችኋቸውን አካታችኋል። ያልተሻሻሉ ተመልሳ እንግዲህ ከአራት ዓመት በኋላ ኢትዮጵያ በዚህ ጉባኤ ላይ ስትገኝ አሻሽላ መቅረብ ይገባታል ብላችሁ ያቀረባችሁት በምክረ ሀሳብ ደረጃ የጠቆማችሁት ምንድን ነው? በምክረ ሀሳብ ደረጃ የጠቆምናቸው ነገሮች፣ አድራጎት ድርጅቶች የሚተዳደሩበት ህግ በአስቸኳይ እንዲሻሻል፣ ይሄ ህግ በስራ ላይ በዋለበት ጊዜ ውስጥ ፍቃዳቸውን የተነጠቁ ያለ አግባብ ስራቸውን እንዲያቆሙ የተደረጉ በመብት ጉዳይ ላይ እየሰሩ የነበሩ እና በዚህ ህግ ምክንያት ወደ ሌላ አቅጣጫ እንዲያተኩሩ የተደረጉ ድርጅቶች ሁሉ በአስቸኳይ ወደ ነበሩበት መደበኛ ስራቸውን እንዲሰሩ ፍቃዳቸውም ተነጥቆ ከሆነ እንዲመለስ ማሳሰቢያ አቅርበናል። ሁለተኛ የጸጥታ ኃይሎች አሁንም ጭምር አሁን በቅርብ ጊዜ በአዲስ አበባ ውስጥ በተደረገ ሰልፍ ላይ ሰዎች ተገለዋል። ጋምቤላ ላይ ሰዎች ተገለዋል። ስለዚህ ይሄ ሀሳባቸውን አደባባይ ወጥተው የሚገልጹ ዜጎችን አላስፈላጊ የሆነ ኃይል በመጠቀም የማጥቃቱ የጸጥታ ኃይሎች እርምጃ በአስቸኳይ እንዲቆም፣ እነዚህ የጸረ ሽብር ህጉ የሚዲያ ህጉ ጨምሮ ሌሎችም በዜጎች መብት ላይ ማዕቀብ የሚጥሉ እና ኢትዮጵያ በዓለም አቀፍ ደረጃ የታጣሉባትን ግዴታዎች ሰብአዊ መብትን በማክበር ደረጃ የተጣሉባትን ግዴታዎች እንዳታከብር እንቅፋት የሆኑ ህጎች በአስቸኳይ እንዲሻሻሉ ጠይቀናል። በሰብአዊ መብት ተሟጋቾች ላይ የሚደረጉ ወከባዎች አሁንም አልፎ አልፎ ይታያሉ። እነዚህ መቆም አለባቸው። እነዚህም ያሳስበናል። አቶ ያሬድ እንግዲህ እንደሚታወሰው ቀደም ሲል የነበረው ሁለቱ ላይ ኢትዮጵያ ጠንካራ ወቀሳ በሀገራቱ በመሪዎቹም በጥያቄ በሚነሳበት ጊዜ ጠንካራ ወቀሳ አቅርቦባት በምላሹም የተካረሩ ውይይቶች እንደነበሩ ይታወሳልና አሁን ደግሞ እንግዲህ በመግቢያው ላይ ያን ጊዜ ከተነሱት ውስጥ በተለይ እስረኞችን መፍታት፣ ሰቃይት ተግባራት መፈጸም እንደዚህ መቆም ተሻሻሉ ያሏቸው ነጥቦች አሉና በዚህኛው ስብሰባ ምን ምን ይጠብቃሉ? እንግዲህ ያኔም ነገሮቹ እንዲካረሩ ያደረገው በወቅቱ የነበረው የመንግስት ባህሪ ነው። በዓለም አቀፍ ደረጃ በማስረጃ ተደግፎ እንዲህ አይነት ችግር አለብህ ሲባል አያገባችሁም፣ የውስጥ ጉዳይ ነው ይናን ከይርም ኢትዮጵያ ውስጥ በሰዎች ላይ የማሰቃየት ተፈጽሟል ሲባል አልተፈጸመም ብለው ይከራከሩ የነበሩ ትንሽ አይን ያወጣ የሚመስል ራስን ያለ አግባብ ያለ ቦታው የመከላከል ስሜት ነበር እና አሁን ባለው የመንግስት ባህሪና ለውጥ እንዲህ ያለ መካረር፣ እንዲህ አይነት ድክመቶችም ሲነገሩት አሻፈረኝ የሚል የመንግስት ተወካይ ይኖራል ብዬ አልጠብቅም። ስለዚህ ድክመቶቻቸውን በጸጋ የሚቀበሉበት የተሻሻሉትንም ነገሮች ሲመሰገኑ እሱንም እንደ ጥሩ ትምህርት የሚወስዱ የመንግስት ተወካዮች ይሳተፉበታል ብዬ ነው ምጠብ የስብስብ ለሰብአዊ መብቶች በኢትዮጵያ ዳይሬክተር አቶ ያሬድ ኃይለማርያም በአሜሪካ ድምጽ ስም አመሰግናለሁ። እኔም እድሉን ስለ ሲሆን አመሰግናለሁ። ¡Qué